ታሪካዊው የጨጨሆ መድኃኔዓለም ቤተክርስቲያን ትላንት አመሻሽ ላይ በህዋት ታጣቂዎች በተደጋጋሚ በተተኮሰ ከባድ መሳሪያ ጉዳት ደረሰበት ሲሉ የደቡቡ የደብሩ አስተዳዳሪ ገልጸዋል። ፌዴራሉ መንግስት በሽብር በፈረጀው ህወሀት የሚመሩት ራሳቸውን የትግራይ ሀይሎች እያሉ የሚጠሩት ተዋጊዎች ቃል አቀባይ ሰሞኑን በሰጡት ቃል ታጣቂዎቹ በታሪካዊ ቅርሶች ላይ ጉዳት እንደማያደርሱ ተናግረው እንደነበር ተዘግቧል። አስቴር ምስጋናው ዝርዝሩን ታሰማናለች። የፈለገ ፀሐይ በቅሎ አገጭ ጨጮሆ መድሃን ያለሙ ደብር ዋና አስተዳዳሪ መልአከ ፀሐይ አባ ብርሃነ መስቀል ይርጋ ትናንት ከምሽቱ 12 ሰዓት ተኩል ላይ በህወሓት ታጣቂዎች በተደጋጋሚ በተተኮሰ ከባድ መሳሪያ በቤተ ክርስቲያኑ ላይ ጉዳት ደርሷል ሲሉ ለአሜሪካ ድምጽ ተናግረዋል። ትናንት ከምሽቱ 12 ሰዓት ተኩል ገደማ ማለት ነው። በተደጋጋሚ ነው ቤተ ክርስቲያኑ ላይ የጣሉበት ና ተጎርቷል። ቤተክርስቲያን ቤተ ዋናው ቤተ ክርስቲያን ማለት ነው። መድኃኔዓለም ጭላት ያለበት ጣራውን ግማሹን ጣራ ነው። በምስራቅ በኩል ነው አንስተውታል ቆርቆሮውን ሲመጡት፣ ከስር ኮርኒስ ሁሉ ተወጣጥሷል፣ እንጨቱም ለቋል። ከዛም አልፎ ደግሞ ስዕሎቹንም ከውስጥ ያለ መንበሩን ሳይቀር ጎርጦታል ማለት ነው። በተጨማሪ ደግሞ አስራ አራት መስኮቶች አሉት። እነሱም ደግሞ በምስራቅ በኩል በአንድ በኩል ሲመጣ ያው መስታወቱ ረጋግተዋል። ሌላው ደግሞ መቅደሱን ጨምሮ አምስት በሮች አሉት። እነሱም ጉዳት ደርሶባቸዋል ማለት ነው። በሌላ በኩል የሀገር መከላከያ ሰራዊት፣ የአማራ ልዩ ኃይል ሚልሻና ፋኖ አሸባሪ ብለው ከጠሩት የህወሓት ቡድን ጋር ባደረጉት ውጊያ ደብረ ዘቢጥ የተባለውን ከንፋስ መውጫ በቅርብ ርቀት የሚገኘውን ቁልፍ ያሉትን ቦታ ማስለቀቃቸውን የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለም ወርቅ ምረቴ ገልጸዋል። ጠላት ደቡብ ጎንደር ለቆ ደብረዘቢት አካባቢ ሂዶ ነው የነበረው። ይሄ ቦታ ያው ስትራቴጂካል ቦታ ስለሆነ ለንፋስ መውጫ እና ለአካባቢው ቅርብ መሆኑ ለሱ ያው ከሰሜን ወሎ ተሻግሮ ደቡብ ጎንደር ለመቆጣጠር የሚያስችለው ስትራቴጂካል ቦታ ስለነበር ነው። አንድ ሁለተኛ፣ ከዚህ የሚሄድን እሱ ጠላት ብሎ የሚያስበውን ወይ ደግሞ የኛን ሀይል ለመዛበድን የሚሰጥ ቦታ ስለነበረ ይሄ ቦታ ወደዚህ ለመንደርደር ወደ ጉና እና ይሄን መስመር ያሰበውን ለማሳካት የሚያስችለው ስለነበረ የሞት ሽረት አድርጎ ትግል ያደረገበት ቦታ ነው። አሁንም ተመልሶ ከዚህ ሲመታ ሌላ ቦታ ላይ ለመቆየት እንደማይችል ሲያውቅ ቦታው በራሱ ስትራቴጂካል በመሆኑ ሊሸከመው የሚችለው ጥራትንም ማቆየት የሚችለው ማዘግየትም የሚችለው በዚህኛው ቦታ ላይ እንደሆነ አውቆ ነው፣ ወደዚህ ሄደው በዚህ ቦታ ላይ ምሽግ ቆፍሯል። እሱ ብቻ አይደለም የጣሊያን ምሽግ የሚባልም አለ። ከዚህ እስከ ስትራቴጂካል ቦታነት በተጨማሪ እኚህ ሁሉ ስራዎች የተሰሩበት ኔ ነበረ። ነገር ግን ደግሞ ትናንት በተካሄደው ኦፕሬሽን እኛ እንደገምት ነው እንዳሰብ ነው አይደለም። እኛ መከላከያ ሰራዊት ልዩ ኃይል በደጋ በሴኮንዶች ውስጥ ነው ቦታዎችን ለመቆጣጠር የቻለው በኋላ ለማጽዳት ነው የወሰደበት በዛሬ ሁለት ደግሞ ይሄው ሀይል የትላንት ሲያንቀሳቀሳቸው የነበሩ ታንክ፣ መድፍ እና ሌሎቹም መሳሪያዎቹ ላይ ተሽከርካሪዎቹ ላይ ከፍተኛ ጉዳት ደርሷል። የተማረኩም እና በእጅ የገቡም አሉ። በተለይ ሌሊት ላይ በነበረው በጣም ከፍተኛ የሰው ኃይል ኪሳራ ነው የደረሰበት። ዛሬ ያሬሳውነ ቁስለኛውም ሲጭን ንረዋ ነው ከጠዋት ጀምሮ ብረዋ ላይ እየመለሰ ነው ያለው የህወሓት ያሉት ኃይል በሶስተኛው ክፍለ ዘመን እንደተመሰረተ የሚነገርለት የፈለገ ፀሐይ በቅሎ አግፍ ጨጭሆ መድኃኒዓለም ቤተ ክርስቲያን በከባድ መሳሪያ መጥቶ ጉዳት እንዳደረሰበትም አስተዳዳሪው ተናግረዋል። ባለፈው ደብረ ታቦር ላይ የፈጸመ ይታወቃል። በትናንትናው ዕለት ደግሞ ይህ ጨጭሆ መድኃኒዓለምን ወድቶ ነው ለመውጣት ጥረት ያደረገው። ይሄ ከባህሪው የሚመነጭ ነው። እንዲህ አይነት ቅርሶችን የማውደም የህብረተሰቡ ትልቅ ዋጋ የሚሰጣቸውን ንብረቶቹን ባዶ የማድረግ እና የማበላሸት ዋና ዓላማው ስለሆነ የመጨረሻ እስትንፋሱን እዚህ ቤተክርስቲያን ላይ ያሳርፏል። ይህ ቤተክርስቲያን እንደሚታወቀው በጣም ትልቅ ቦታ የሚሰጠው ነው በአማኞቹ ዘንድ። በቤተ ክርስቲያኖቹ ላይ የተፈጸመውን ጥቃትና የደብረ ዘቢጥን ውጊያ በሚመለከት እስካሁን ከህወት ወገን የተሰጠ ምላሽ ባይሰማም፣ ከሰሞኑ ታጣቂዎቻቸው በአንዳንድ የአማራ ክልል አካባቢዎች ላይ ጥቃት እያካሄዱ እንደሆነና በጦርነት የያዟቸው ቦታዎችም እንዳሉ የሚናገሩት የህወት መሪዎች ከሲቪሎች ጅምላ ግድያ ከቅርስ ውድመትና ዘረፋ ጋር በተያያዘ የሚሰነዘሩባቸውን ውንጀላዎች አስተባብለዋል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋ ነው baharta